spool በካፍ የሻምፒዮንስ ሊግ ቅድመ ማጣሪያ ና ኮንፌዴሬሽን የእግር ኳስ ጨዋታዎች የኢትዮጵያ ሁለት ቡድኖች ተሳክቶላቸዋል። በዓለም የክረምት ኦሎምፒክ ጨዋታዎች ውድድር ኤርትራ የካናዳ ዜግነት ባለው አትሌት የበረዶ ላይ ተንሸራታች ተካፋይ ናት። ካናዳዊው የወላጆቹ አገር ኤርትራን ወክሎ ሲሰለፍ የዘንድሮ የመጀመሪያው አይደለም። አሜሪካዊቷ የሜዳ ቴኒስ የዓለማችን ድንቅ ተጫዋች በወለደች በአምስት ወሯ ለውድድር ወደ ሜዳ ተመልሳለች። የፕሪሚየር ሊግ የቡንደስ ሊጋ ና የላሊ ሊጋ ጨዋታዎችን የሚመለከቱ ዘገባዎችን አካተናል። አብራችን ቆዩም። በቅድሚያም እግር ኳስ። በካፍ የአፍሪቃ ኮንፌዴሬሽን የእግር ኳስ ጨዋታ የቅድመ ማጣሪያ ውድድር ኢትዮጵያን ወክሎ የተሰለፈው ወላይታ ድቻ ከዛንዚባሯቻው ዚማ ሞቶ ጋር አንድ እኩል በመለያየት ነጥብ ተጋርቷል። ወላይታ ድቻ ከሀገር ውጭ ባከናወነው የመጀመሪያ ግጥሚያው ነጥብ በመጋራቱ ወደ ቀጣዩ ዙር ለማለፍ እድሉን አስጠብቋል። የመልሱን ጨዋታ የረቡ ሳምንት በደጋፊዎቹ ፊት ሐዋሳ ከነማ ስታዲየም ውስጥ ለሚያከናውነው ወላይታ ድቻ ነጥብ ተጋርቶ መምጣቱ እጅግ ይጠቅሟል። ወላይታ ድቻ ወደ ማጣሪያው ማለፍ ከቻለ በመቀጠል የሚገጥመው በአፍሪካ የሻምፒዮንስ ሊግ ፍልሚያ አያል ከሆነው የግብፁ ዛማሌክ ቡድን ጋር ነው። የማጣሪያ ጨዋታውም በደርሶ መልስ ቅዳሜ የካቲት 24 በደጋፊዎቹ ፊትና መጋቢት ሰባት ግብፅ ውስጥ ይሆናል። በሌላ ግጥሚያ በካፍ ሻምፒዮንስ ሊግ ውድድር ትናንት ከደቡብ ሱዳኑ ዋሰላም ቡድን ጋር ሊጋጠም የነበረው ቅዱስ ጊዮርጊስ ቡድን በፎርፌ አሸንፏል። የደቡብ ሱዳኑ ቡድን ባለመምጣቱ በደንቡ መሰረት ሜዳ ውስጥ ለ15 ደቂቃ ልምምድ ያደረገው የቅዱስ ጊዮርጊስ ቡድን አሸናፊ መሆኑን ዳኞች ወስኗል። የመልስ ጨዋታው የነገ ሳምንት ነው። የቅዱስ ጊዮርጊስ ቡድን ቀጣይ ጨዋታውን የሚያከናውነው ከዩጋንዳው ካምፓላ ሲቲና ከማዳጋስካሩ ሲናፕስ አሸናፊ ጋር ይሆናል። ካምፓላ ሲቲ ከትናንት በስቲያ በሲናፕስ 2 ለ1 ተሸንፏል። በእንግሊዝ ፕሪምየር ሊግ ዛሬ ማታ አንድ ተስተካካይ ጨዋታውን ከዌስት ብሮሚች ጋር የሚያከናውነው ቸልሲ ከመሪው ማንቸስተር ሲቲ በ22 ነጥብ ርቀት ላይ ይገኛል። አምና በ93 ነጥብ ዋንጫውን የጨበጠው ቸልሲ የዘንድሮ ገስጋሹ ማንቸስተር ሲቲን በ15 ነጥብ ልቆ ነበር። በአንቶኒዮ ኮንት የሚመራው ቸልሲ የዛሬውን ጨዋታ አሸንፎ ቶትናምን በአንድ ነጥብ በመብለጥ የአራተኛ ደረጃውን መቀማቱ ብዙም የሚያጠራጥር አይመስልም። ሀያ ነጥብ ይዞ የደረጃ ሰንጥረጁ ግርጌ ላይ ሀያኛው ነው የተዘረጋው ዌስት ፕሮሚች ለቼልሲ ላይ ከብድ ይችል ይሆናል። እናም ቼልሲ በዛሬው ጨዋታ አሸንፎ ሶስት ተጨማሪ ነጥብ ማግኘት ቢችልም በሶስተኛ ደረጃ ላይ ከሚገኘው ሊቨርፑል ግን በአንድ ነጥብ መበለጡ አይቀርም። ሊቨርፑል ትናንት ሳውዝአምተንን ሁለት ለዜሮ በማሸነፍ ነጥቡን ሀምሳ አራት አድርሷል። ትናንት በኒውካስል የአንድ ለዜሮ ሽንፈት የቀመ ሰውና በሁለተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድንም በሁለት ነጥብ ልዩነት ብቻ ደረስኩብ እያለው ነው። በሊቨርፑል ሁለት ለዜሮ የተሸነፈው ሳውሳምትን አስራ ስምንተኛ ወራጅ ቀጠና ውስጥ ለመግባት ተገዷል። ሳውሳምትን እስካሁን ባደረጋቸው ሀያ ሰባት ግጥሚያዎች ማሸነፍ የቻለው አምስት ጨዋታዎችን ብቻ ነው። ከቼልሲ በአምስት ነጥብ ዝቅ ብሎ በስድስተኛ ደረጃ ላይ የሚገኘው አርሰናል የቅዳሜ ሽንፈቱን የነገ ሳምንት በሚያደርገው ፍልሚያ ማካካሱ ያጠራጥራል። ቅዳሜ ለት በቶትናም አንድ ለዜሮ የተረታው አርሰናል ሳምንት የሚጋጠመው ከመሪው ማንቸስተር ሲቲ ጋር ነው። ማንቸስተር ሲቲ እንደለመደው ማሸነፉን ተያይዞታል። ቅዳሜ ለት ላይስተር ሲቲን ያንኮታኮተው አምስት ለአንድ ነበርም። በጀርመን ቡንደስሊጋ መሪው ባየር ሚንሽን የፊታችን ቅዳሜ ከቮልስቡርግ ጋር የሚያደርገው ግጥሚያ ይጠበቃል። ከተከታዩ ላይፕሲሽ በነጥብ ርቆ የሚገኘው ኃያሉ ባየር ሚንሽን የቅዳሜ ድሉ ተጨምሮ እስካሁን 56 ነጥብ ሰብስቧል። ባየር ሚንሽን ከትናንት በስቲያ ሻልከን ድል ያደረገው ሁለት ለአንድ ነበር። ላይፕሲሽ አርብለት አውስቡርግን ሁለት ለዜሮ ቢያሸነፍም በመሪው ባየር ሚንሽን በ18 ነጥብ ይበለጣል። ሶስተኛ ደረጃ ላይ የሚገኘው ዶርትሙንድን የሚበልጠው ግን በአንድ ነጥብ ብቻ ነው። ዶርትሙንድ ከትናንት በስቲያ ሃምቡርግን ሁለት ለዜሮ ድል በማድረግ ነጥቡን 37 አድርሷል። በቅዳሜው ጨዋታ ከስዊዘርላንድ በ20 ሚሊዮን ዩሮ ዝውውር የመጣው የኋላ መስመር ተከላካዩ ማኑዌል አካንጂ ተሰላፊ ነበር። ማኑዌል በስዊዘርላንዱ ባዘል ቡድን ውስጥ አለ የተባለ ተጫዋች ነበር። በላሊጋው ዛሬ ሪያል ቤቲስ ከዲፖርቲቮ ላኮሩኛ ጋር ይጋጠማል። ሪያል ቤቲስ በ30 ነጥቡ ደረጃው 11ኛ ነው። እስካሁን 17 ነጥብ ብቻ መሰብሰብ የቻለው ተጋጣሚው ዲፖርቲቮ ላኮሩኛ 19ኛ ደረጃ ላይ ይገኛል። በደረጃ ሰንጠረዡ ወራሽ ቀጠና ግርጌ ከሚገኘው ማላጋ የሚበለጠውም በአራት ነጥብ ብቻ ነው። እስካሁን በአንድም ጨዋታ ያልተሸነፈው መሪው ባርሴሎና ቅዳሜ ዕለት ከጌታፌ ጋር ያለምንም ግብ በመለያየት ነጥብ ተጋርቷል። ባርሴሎና 59 ነጥብ አለው። በሰባት ነጥብ ዝቅ ብሎ በሁለተኛ ደረጃ የሚገኘው አትሌቲኮ ማድሪድ በበኩሉ ከትናንት በስቲያ ባደረገው ግጥሚያ እንደምንም ነጥብ መጨበጥ ተሳክቶለታል። አትሌቲኮ ማድሪድ አንድ ለዜሮ ያሸነፈው ወራጅ ቀጣናው ግርጌ ላይ የተዘረጋው ማላጋን ነው። ቫሌንሽያ ትናንት በፍጹም ቅጣት ምት ያገኘውን ጨምሮ ሌቫንቴን ሶስት ለአንድ ድል አድርጓል። 43 ነጥብ አለው፣ ደረጃው ሶስተኛ ነው። 42 ነጥብ ይዞ አራተኛ ደረጃ ለሚገኘው ሪያል ማድሪድ ቅዳሜ ዕለት ከሪያል ሶሴዳድ ጋር ባደረገው ጨዋታ በግብ ተንበሽብሿል። ለሪያል ማድሪድ ክርስቲያኖ ሮናልዶ ሶስት ግቦችን ከመረብ በማሳረፍ ሄትሪክ ሰርቷል። ሮናልዶ ጨዋታው በተጀመረ አንደኛው ደቂቃ ላይ ለሉቃስ ቫስኬስ በግራ እግሩ ድንቅ በሚባል ሁናቴ በማሻማትም ግብ እንድትሆን ረድቷል። ቶኒ ክሮስ በበኩሉ ለሪያል ማድሪድ አንድ ግብ አስቆጥሯል። ብስክሌት ኪጋሊ ከተማ ውስጥ ከነገ በስቲያ ጀምሮ እስከ እሁድ ለአምስት ቀናት በሚዘልቀው የሩዋንዳው የአፍሪቃ የብስክሌት እሽቅድምድም 15 የአፍሪቃ ሀገራት ተካፋይ ይሆናሉ። ኢትዮጵያና ኤርትራ ተወዳዳሪዎችን ያሰልፋሉ። ያለፈውን ዓመት የሩዋንዳ ብስክሌት ውድድር ያሸነፈው ሩዋንዳዊ ብስክሌተኛ አሪሩያ ጆሴፍ ነው። የኤርትራው ተወላጅ መትከል ኢዮብ በሁለተኛነት አጠናቋል። ካለፉት አራት ዓመታት አንስቶ የሩዋንዳ የብስክሌት እሽቅድምድም ድል ከሩዋንዳውያን እጅ መውጣት ግን አልቻለም። የክረምት ኦሎምፒክስ ጨዋታዎች ደቡብ ኮሪያ ፒዮንግቻንግ ውስጥ ከተጀመረ አራተኛ ቀኑን ባስቆጠረው 23ኛው የክረምት ኦሎምፒክስ ጨዋታዎች ጀርመን በሜዳሊያ ብዛት እየመራች ትገኛለች። እስካሁን በተደረጉ ግጥሚያዎች ጀርመን አራት ወርቅና ሁለት ነሐስ በድምሩ ስድስት ሜዳሊያዎችን አግኝታለች። ሰባት ሜዳሊያዎችን የሰበሰበችው ጎረቤቷ ኔዘርላንድ በሁለተኛነት ትከተላለች። ኔዘርላንድ ከጀርመን በሜዳሊያ ብዛት ከፍ ብትልም በደረጃ የተበለጠችው ሶስት ወርቅ በማግኘቷ ነው። ሁለት መዳብና ሁለት ነሐስ ሜዳሊያዎችም አላት። ካናዳ በሁለት ወርቅ አራት ብርና አንድ ነሐስ ሶስተኛ ስትሆን ዩናይትድ ስቴትስ በሁለት ወርቅ አንድ ብርና ነሐስ ሜዳሊያ አራተኛ ደረጃ ላይ ትገኛለች። በዘንድሮ የክረምት ኦሎምፒክ ጨዋታዎች ከቀድሞ በአራት አዳዲስ ጨዋታዎች ከፍ ብሏል። ቀደም ሲል 98 የተለያዩ ጨዋታዎች የነበሩ ሲሆን ዘንድሮ የውድድር አይነቶቹ 102 ደርሷል። የተወዳዳሪ ሀገራት ቁጥርም በአራት ጨምሮ 92 ሆኗል። ስድስት ሀገራት ለመጀመሪያ ጊዜ ተወዳዳሪዎችን ማሰለፍ ችሏል። ኤኳዶር፣ ኮሶቮ ቶንጎ፣ ማሌዥያ፣ ሲንጋፖር እንዲሁም ከአፍሪቃ ናይጄሪያ እና ኤርትራ ተሳታፊ ሆኗል። ኤርትራ በዘንድሮ የክረምት ኦሎምፒክ ጨዋታዎች የምትሳተፈው በበረዶ መንሸራተት ግጥሚያ ነው። ተወዳዳሪውም ከኤርትራዊ ቤተሰቦቹ ካናዳ ውስጥ ተወልዶ እንዳደገ የሚነገርለት ሻነን ኦግባኒ አቤዳ ነው። ካልጋሪ ከተማ ውስጥ ነዋሪ የሆነው ሻነን የካናዳ ዜግነት እንዳለውም ተዘግቧል። የሜዳ ቴኒስ። በሜዳ ቴኒስ የሴቶች ውድድር የዓለማችን ቁጥር አንድ አሜሪካዊቷ ተጫዋች ሴሬና ዊሊያምስ ልጇን ከወለደች ከአምስት ወራት በኋላ በመፎካከር ብቃቷን አስመስክራለች። ዩናይትድ ስቴትስ፣ ኖርዝ ካሮሊና አሽፊሌ ውስጥ ትናንት በተከናወነው ዓለም አቀፍ ጣምራ የሴቶች ቴኒስ ውድድር ግን ውጤት አልቀናትም። ሴሬና ዊሊያምስና እህቷ ቬኑስ ዊሊያምስ በፌድ ካፕ የትናንቱ ውድድር በኔዘርላንድ ቡድን 6ለ2ና 6ለ3 ተሸንፏል። እንዲያም ሆኖ ግን በዓለም የ የሜዳ ቴኒስ ውድድር ለ23 ጊዜያት በማሸነፍ አይበገሬነቷን ያስመሰከረችው ሴሬና ዊሊያምስ ወደ ውድድር በመመለሷ ተመልካቾች ከመቀመጫቸው በመነሳት በደማቅ ጭብጨባ አድናቆታቸውን ገልጧል። የ36 ዓመቷ ሴሬና ዊሊያምስ ልጇን ለማሳደግ በሚል የዘንድሮ የአውስትራሊያ ውድድር እንዲያልፋት አድርጋለች። በዘንድሮ ውድድር ላይ ተካፋይ አይደለችም። አድማጮች የስፖርት ጥንቅራችን በዚህ ይደመደማል። አስተያየትና ጥቆማችሁ አይለየን። ማንተጋፍቶ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።